የኦሮሚያ ክልል ከአዲስ አበባ ከተማ የሚያገኘው ህገ መንግስታዊ ልዩ ጥቅም በ1987 ዓ ም በጸደቀው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት ሰፍሮ የቆየ ቢሆንም ይህንን የተመለከተ ዝርዝር ረቂቅ ህግ እስካሁን አልወጣም ነበር። ጉዳዩን በተመለከተ በተለያዩ ጊዜያት የተለያዩ መረጃዎች ሲሰራጩ ቢቆይም በሀገሪቱ መንግስት እውቅና እንደሌላቸው ሲገለጽ ቆይቷል። በዚህ በያዝነው ሳምንት ግን የህገ መንግስቱን መንፈስ ተከትሎ ረቂቅ ህግ መዘጋጀቱ ይፋ ሆኗል። በክልሉ ገዥ ፓርቲ ኦህዴድ ና በኦሮሚያ ክልል በአዲስ አበባ ከተማ አስተዳደርና በፌዴራል ደረጃ የተለያዩ አካላት ውይይት ሲካሄድ ቆይቶ በመጨረሻ በኢህአዴግ ስራ አስፈጻሚ ደረጃ ዝርዝሩ ታይቶና የመንግስት ህጋዊ ተቋማት መክረውበት ህግ ሆኖ እንዲወጣ ስምምነት መድረሱን ሰኔ ሀያ ቀን 2009 ዓ ም በወጣው የመንግስት መግለጫ ተመልክቷል። የሚኒስትሮች ምክር ቤት ያዘጋጀውን ረቂቅ ህግ ለተወካዮች ምክር ቤት መምራቱም ተገልጿል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ እንዲሁም የኦሮሞ የፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ሙቱራ ረቂቅ ህጉን በተመለከተ ዶይቼ ቬለ ካነጋገራቸው ውስጥ አንዱ ናቸው። ድንጋጌው አንቀጽ በአንቀጽ ምን እንደሚመስል በዝርዝር ካልታወቀ በስተቀር ስለ ረቂቅ ህጉ የተሟላ አስተያየት ለመስጠት አስቸጋሪ መሆኑን ገልጸው፣ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ለኦሮሚያ የተደነገገውን ልዩ ጥቅም የሚያስፈጽም ዝርዝር ህግ ከበርካታ ዓመታት በኋላ መውጣቱ የኦሮሞ ህዝብ ያገኘ የነበረውን ጥቅም አሳጥቶታል፣ ለተለያዩ ችግሮችም ዳርጎ ሰጥቶታል፣ ብለዋል። ይሁን እንጂ ዘጊቱም ቢሆን ረቂቅ ህጉ መውጣቱን በአዎንታዊ መልክ ያዩታል። አተገባበሩ ላይ ግን ስጋት አላቸው። ሙሉ በሆነ መንገድ ሆሊስቲክ በሆነ ሙሉ በሆነ መንገድ ለማብራራትም ሆነ መግለጫ ለመስጠት ትንሽ ይቸግራል። ምክንያቱም የወጣው መግለጫ ነው እንጂ ፕሮክላሜሽኑ አርቲክል ባይ አርቲክል አንቀጽ በአንቀጽ ምን እንደሚል በዝርዝር ካልታወቀ በስተቀር መግለጫ ለመስጠትም ያስቸግራል እና እንዳልኩ የሕዝባችን ትግል በተለይም የወጣቶቻችን ያላሰለሰ ቁርጠኛ ትግል ያስገኘው ውጤት በመሆኑ የሚኮራበት ቢሆንም ዛሬም በአስተማማኝ ሁኔታ ይተገበራል ተብሎ ለማመን ያስቸግራል። ወደ መሬት ወርዶ ተግባራዊ ካልሆነ በተቀስ በተለይም ከሕገ መንግስቱን በኋላ ደግሞ ለብዙ ዓመታት እንዲህ የቆየ ነገር ስለሆነ ያስቸግራል። ያም ሆነ ይህን ያህልም መኬዱ በበጎ ጎኑ የማየው ይሆናል። መግለጫ እንደ ግለሰብ ነው፣ ለፓርቲ ቁጭ ብለን የተነጋገርንበትን በመድረክም እንደ ኦፌኮም የለም። ግን እንደ አንድ ፖለቲከኛ፣ እንደ አንድ ኦሮሞ የሚሰጠው ይሄንን አስተያየት ነው። ስማቸውን እንዳይጠቀስ የፈለጉ አንድ የኦሮሚያ ክልል ነዋሪ በበኩላቸው አዋጁ የወጣበት ጊዜ መዘጌት እንዳለ ሆኖ የአዲስ አበባ ከተማን የድንበር ወሰንና ከከተማዋ የሚገኘውን ገቢ የሚመለከቱ ነገሮች በረቂቅ ሕጉ ውስጥ አለመካተታቸውን እንደ ጉድለት ያነሳሉ። መካተት ያለባቸው ነገሮች አልተካተቱም፣ ጉድለት አለ። ለምሳሌ አዲስ አበባ ድንበሩ አይታወቅም። አሁን አንድ ራሱን የሚያስተዳድር ከተማ የራሱ የሆነ ድንበርና እንትን ሊኖረው ይገባል፣ አዋጁ ላይ ማለት ነው። ሌላ ሌላ ነገሩ አሉ። ለምሳሌ ከአዲስ አበባ ላይ የሚገኘው ገቢ አልተቀመጠም። እንደሱ አይነት ነገሮችም ያልተካተቱ ነገሮች አሉ። ረቂቅ ህጉ ጸድቆ ስራ ላይ ከመዋሉ በፊትም ለውይይት ወደ ህዝቡ መውረድ አለበት ሲሉም አስተያየት ሰጩ አክለዋል። ነዋሪነቱ በሆላንድ ሀገር የሆነው የሰብአዊ መብት አቀንቃኝ አቶ ገረሱ ቱፋ እንደሚለው ረቂቅ አዋጁ ከመሬት የመፈናል የመናቀልና የአካባቢ ብክለትን የመሳሰሉ የክልሉ ዋና ዋና ችግሮች የሚመልስ ሆነው አላገኘውም። በመሆኑም አዋጁ ችግር ፈጅ አይደለም ባይ ነው የነበሩ ችግሮችን የሚፈታ እና ከተለመዱ ነገሮች ውጭ የሆኑ ኦልሞስት የሉም ማለት ይቻላል። አንድ በቋንቋ ይማራሉ ወይ ደግሞ ኦሮምኛ ከአማርኛ ጋር የስራ ቋንቋ በአዲስ አበባ ውስጥ ይሆናል ከሚል ነገር ውጭ ምንም የተጨበጠ ነገር እዛ ውስጥ አዲስ ነገር የለም። የአካባቢው ኦሮሞዎች በሆስፒታሎች ውስጥ ይታከማሉ ይላል። ትራንስፖርቶች ወደዛ እንዲስፋፉ ይደረጋል ይላል። ውሃ ከአካባቢው ሲወጣ ውሃ ከወጣበት አካባቢ ውሃ እንዲያገኙ ይደረጋል ይላል። እነዚህ ነገሮች ምንም የተለየ አዋጅ የሚያስፈልጋቸው የግድ መሆን ያለባቸው ነገሮች ናቸው። ነገሩ ከፈጠረው ጩኸት ጋር ሲነጻጸር ምንም ትርጉም ያለው ነገር አይመስለኝም። በረቂቅ ህጉ ከአገልግሎት አቅርቦት፣ ከተፈጥሮ ሀብትና የአካባቢ ጥበቃ እንዲሁም ተቋማትን ከማደራጀት አኳያ የኦሮሚያ ክልል ከከተማዋ ሊያገኝ የሚገባው ዋና ዋና ጥቅሞች ተብለው የተካተቱ ሲሆን ዝርዝሩ ከሁሉም ህዝቦች ጥቅም አኳያ የተዘጋጀ መሆኑም ተመልክቷል። ህጉ ከመጽደቁ በፊትም በርካታ የህብረተሰብ ክፍሎች እንደሚሳተፉበት በመግለጫው ተጠቅሷል።